ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዚስ ኤክስትራኦርዲነሪ ዲስቲንክሽን የኖቤል ኮሚቴው የሰጠውት ይህ ታላቅ ክብር ውድ ወንድሜ ዶክተር አብይ አህመድ አፍሪካን በሙሉ የሚያከብር ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙስታፋ መሐማት ናቸው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዘንድሮው የሰላም ኖቤል ሽልማት አስመልክቶ የኢትዮጵያ የሰላም ሚኒስቴር ባዘጋጀው ስነ ስርዓት ላይ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የትግራይ ክልል የትምህርት ቢሮ ባለፈው ሳምንት የክልሉ ተወላጅ የሆኑ አዲስ የሚመደበው የከፍተኛ ትምህርት ተማሪዎችን በአማራ ክልል ወደሚገኙ የከፍተኛ ትምህርት ተቋማት የማይልክ መሆኑን ይፋ ያደረገበትን ዜና ተከትሎ ለተነሳ ጥያቄ በሰጡት ምላሽ ተማሪዎቹን ለጉዳት የሚዳረግ ምንም አይነት የደህንነት ስጋት በአማራ ክልል ውስጥ የለም ሲሉ ተማሪዎችን ለማስተናገድ ዝግጁ መሆናቸውን የወሎና የደብረ ብርሃን ዩኒቨርሲቲዎች አስታውቀዋል። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል። ጤና ስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ጥቅምት 10 2012 ዓ ም ስርጭታችን ጋር የምናስተናግዳችሁን ያዳኒች ሳዬና እኔም አሉላ ከበደ ከብርሃን ኃይሉና ከስርጭት መሐንዲሳችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና በቅሊንጦ ማረሚያ ቤት ቃጠሎ ጥፋተኛ የተባሉ አራት ተከሳሾች ላይ ፍርድ ቤት ዛሬ ሊያሰማ የነበረውን የቅጣት ውሳኔ ለሌላ ጊዜ ቀጥሯል። ፍርድ ቤቱ ውሳኔው ስላልደረሰለት በመጪው በቀጠሮው መሰረት የቅጣት ውሳኔ ሊያሰማ እንዳልተቻለ አስታውቋል። መለስካቸው አመሐ ተከታትሎታል። ባለፈው ነሐሴ ወር 2011 ዓ ም በቂሊንጦ ማረሚያ ቤት ቃጠሎ የጥፋተኝነት ውሳኔ የተላለፈባቸው ጌታቸው ሸቴ፣ ቶፊክ ሽኩር፣ ሸምሱ ሰይድ እና ፍጹም ጌታቸው የቅጣት ውሳኔያቸውን ዛሬም ከፍርድ ቤት አላገኙም። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ዛሬ ለቀረቡት ፍርደኞች እንዳስረዳው ቀደም ሲል መዝገቡን በመረመሩት ዳኞች ምትክ አዲስ የተሰየሙ ዳኞች እንደሆኑ አብራርቶ፣ በዚህ ምክንያት የቅጣት ውሳኔ ለዛሬ እንዳልደረሰለትም ተናግሯል። የጥፋተኝነት ውሳኔ ከተላለፈባቸው መካከል አንዱ አቶ ጌታቸው ሸቴ ለፍርድ ቤቱ የተከሳሾቹ ቤተሰቦች ወደ ችሎቱ እንዲገቡ ትዕዛዝ እንዲሰጥለት በጠየቀው መሰረት የቤተሰቡ አባላት ወደ ችሎት ገብተዋል። አቶ ጌታቸው አክሎም የምትፈልጉትን የምትወስኑት እናንተ ሆናቸው ሳለ ባለቤቴ በማረሚያ ቤት ፖሊሶች ትንገላታለች፣ እኔም ዛቻ ደርሶብኛል የሚል አቤቱታ አቅርቧል። ፍርድ ቤቱም የተከሳሽን ባለቤት ሁኔታውን እንድታስረዳ ሲጠይቅ የቃልቲ ማረሚያ ቤት ጥበቃ እንደገፈጠራትና እንዳጉላላት ተናግራለች። ፍርድ ቤቱም የማረሚያ ቤቱ የጥበቃ ኃላፊ ጉዳዩን አጣርቶ እንዲያቀርብ ትእዛዝ ሰጥቶ የቅጣት ውሳኔውን ለማሰማት ለጥቅምት 18 ቀን 2012 ዓ ም ቀጠሮ ቆርጧል። ነሐሴ 28 ቀን 2008 ዓ ም በቅሊንጦ ማረሚያ ቤት በደረሰው ቃጠሎና ከዚሁ ጋር ተያይዞ ለጠፋው የ23 ሰዎች ሕይወት ተጠያቂ ናችሁ በሚል እነ ማስረሻ ሰጥ በተሰኘ መዝገብ 38 ሰዎች ክስ ተመስርቶባቸው ነበረ። ሌሎቹ ተጠርጣሪዎች ሁሉ ከእስር ሲፈቱ በአራቱ ተከሳሾች ፍርድ ቤቱ የጥፋተኝነት ውሳኔ ቀደም ሲል ማስተላለፉ አይዘነጋም። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የሩሲያ ፕሬዚደንት ቭላዲሚር ፑቲን የመጀመሪያውን የሩሲያ አፍሪካ መሪዎች ጉባኤ ከነገ በስቲያ አረቦና በማግስቱ ሐሙስ የ2014 የክረምት ኦሎምፒክ በተካሄደበት በተካሄደባት ሶቺ ከተማ ያስተናግዳሉ። በጉባኤው ላይ ኢትዮጵያን ጨምሮ የ35 የአፍሪካ ሀገሮች መሪዎች ይገኛሉ ተብሎ እንደሚጠበቅ ሪፖርተራችን ጃሚ ዲልትመር ከሞስኮ ዘግቧል። ወደ ኋላ ዝርዝር ዘገባ ይኖረናል። የዩናይት ስቴትስ የአየር ትንበያ ባለሙያዎች በምስራቅ አፍሪካ የተለያዩ አካባቢዎች ከባድ ዝናብ መውረድ እንደሚቀጥል ተነበዩ። አገሮቹ ከባድ የዝናብ ጎርፍ፣ መጥለቅለቅ ሲፈራረቅባቸውም ቆይተዋል። ክልሎቹ የኢትዮጵያና የሱዳን ደቡባዊ ክፍሎችን፣ ኡጋንዳን፣ የታንዛኒያን ሰሜን ክፍል እንዲሁም ኬንያን የሚጨምር ሲሆን ሌላ ጊዜ እነኚህ ሀገሮች ከመስከረም እስከ ታህሳስ ወራት ባለው ጊዜ ውስጥ የሚያገኙት የዝናብ መጠን ውሱን መሆኑን የዩናይትድ ስቴትስ ብሔራዊ የውቅያኖስና የህዋ አስተዳደር ገልጠዋል። ዩናይትድ ስቴትስ በሰሜን ምስራቅ ሶሪያ የነዳይ ዘይት መስኮች አጠገብ አንዳንድ ወታደሮች እንደምትተው የመከላከያ ሚኒስትር ማርክ ኤስፐር ዛሬ ተናግረዋል። ዓላማው የነዳይ ዘይት መስኮቹ እስላማዊ መንግሥት ነኝ በሚለው ጽንፈኛ ኃይል እንዳይያዙ ነው። ዛሬ የአሜሪካ ወታደሮችን ያሳፈሩ ከ100 በላይ መኪኖችን ያካተተ ካሚዮን ኢራቅ ገብቷል። ፕሬዚደንት ዶናልድ ትራምፕ የአሜሪካ ወታደሮች ከሰሜን ኮሪያ እንዲወጡ ባዘዙት መሠረት ነው ወታደሮች የወጡት ይሁንና፣ አንዳንድ የአሜሪካ ወታደሮች በኩርዶች ከሚመራው የሶሪያ ዲሞክራሲያዊ ኃይሎች ጎን ሆነው በነዳጅ ዘይት መስኮች አጠገብ ጥበቃ ላይ እንዳሉ ኤስፐር ገልጸዋል። ቁጥሮችን በሚመለከት የረጅም ጊዜ ውሳኔ አልተደረገም፣ ለትራምፕም የቀረበ ሐሳብ የለም ሲሉ የመከላከያው ኃይል ኃላፊ አስገንዝበዋል። ፕሬዚደንት ትራምፕ ነዳጅ ዘይቱን ጠብቀናል ሲሉ በትዊተር ገልጸዋል። አፍጋኒስታን የሚገኙት የዩናይት ስቴትስ ወታደሮች ቁጥር ካለፈው ዓመት አንስቶ በሁለት ሺህ መቀነሱን አንድ በአፍጋኒስታን የሚገኙ የዩናይት ስቴትስ ከፍተኛ ወታደራዊ አዛዥ ገለጡ። የቀሩት ወታደራዊ ሰራተኞች ግባቸውን የመምታት አቅም አላቸው ነው ያሉት ጄኔራል ኦስቲን ስካት ሚለር ይፋ ባደረጉት መሰረት በአሁኑ ወቅት አፍጋኒስታን የቀሩት ወታደሮች አስራ ሁለት ሺህ ነው። አልቃይዳንና እስላማዊ ቡድን የመሳሰሉ አሸባሪ ቡድኖችን እንዲታገሉ ነው የተመደቡትም ብለዋል። ከታሊባን ጋር የሚዋጉት የአፍጋኒስታን ወታደሮችን ያሰለጥናሉ፣ ምክርም ይሰጣሉ፣ እንዲሁም አስፈላጊው መንገድ ሁሉ ይረዳሉ ብለዋል። አድማጮች፣ ቅድም ያነበብነውን በሩሲያ በመካሄድ ላይ ስላለው ስለ አፍሪቃና ሩሲያ ጉባኤ አሁን ደርሷል እናቀርበዋለን። ሶቪየት ኅብረት ከተበተነች ወዲህ ካለፉት ሰላሳ ዓመታት ለበዛው ጊዜ አፍሪካ ውስጥ የሩሲያ ሽታና ፈለጓ እጅግ የደበዘዙ ሆነው ቆይተዋል። የካዝናዋ መመናመንና የጉዞዋ አቅጣጫም ግራ መጋባት ሞስኮን በአመዛኙ ወደ ራሷ ተሰብስባ ራሷን እንድታዳምጥ፣ የራሷን ሕመሞች እንድታስታምም አስገድደዋት ቆይተዋል። አሁን አሁን ግን ሩሲያ ዐይኖቿንና ቀልቧን ወደ አፍሪካ እየመለሰች ይመስላል። የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ጨምሮ የሰላሳ አምስት አፍሪካ ሀገሮች ከአስር ሺህ የፖለቲካና የንግድ አጀቦቻቸው ጋር ከፕሬዚደንት ቭላዲሚር ፑቲን ጋር ሶቺ ላይ ተቀምጠው ለሁለት ቀናት ይመክራሉ። እጅግ አስፈላጊ አህጉር ነው። ከአፍሪካ ሀገሮች ጋር የጋራ መጠቃቀምን ያዘሉ ሩሲያ የምታቀርባቸው ብዙ ነገሮች አሉ። ይህ የሩሲያ ፕሬዚደንት ቭላዲሚር ፑቲን ቃል አቀባይ ድሚትሪ ፔስኮቭ አባባል፣ የክሬምሊን ልቦና ወደ አፍሪካ እየተመለሰ ስለመሆኑ አንዳች ፍንጭ የሚሰጥ ነው የሚሉ እየተሰሙ ናቸው። በሶቪየቶች ዘመን እጅግ በርካታ ቁጥር ያላቸው የአፍሪካ የፖለቲካና የጦር መሪዎች አንድም እዚያው ሶቪየት ኅብረት አሊያም ከዋርሶ የጦር ሕብረት አገሮች በአንዱ የተማሩ ወይም የሰለጠኑ ነበሩ። ዛሬም ቢያንስ ሦስት የሀገር መሪዎች አሉ። ዋሽንግተን ዲሲ ያለው የካርኔጊ ኢንዳውመንት ሐሳብ አብላዮች ቡድን አባል የሆኑት ፖል ስትሮንስኪ ያንን የቀደመ ዘመን አስታውሰዋል። ሶቪየት ኅብረት አንጎላ፣ ሞዛምቢክና ጊኒ ቢሳው ውስጥ የተካሄዱ ነፃ አውጪ እንቅስቃሴዎችን ከመደገፍ በኦጋዴንና በኮንጎ ግጭቶች ውስጥ እስከ መግባት ኢትዮጵያን የግራ ክንፎች አገዛዝ እስከ ማጀብና መምራት የሚጠቀሱ እጅግ የሰፉ ግንኙነቶችን በመላ አፍሪካ ይዛ ቆይታለች። ሶቪየት ኅብረት ሲፈርስ እነዚያ ግንኙነቶች ድንገት ቆሙ። አሁን ትንሣኤ ፍቅር ሊሆን ይመስላል። ሩሲያ በናይጄሪያና በጋና የዘይትና የጋዝ ኢንዱስትሪ ውስጥ ጠንካራ ቦታ ይዛለች። በነገራችን ላይ ሁለቱም ቢሆኑ የቀዝቃዛው ጦርነት ዘመን የመስኮ ወዳጆች አልነበሩም። ባለፉት አስር ዓመታት ውስጥ የሩሲያና የአፍሪካ የንግድ ግንኙነት በ350 ከመቶ መመንደጉን የሩሲያ የውጭ ጉዳይ ሚኒስቴር መግለጫ ተናግሯል። ሩሲያ ለግብፅ የመጀመሪያውን የኒውክሌር ኃይል ማመንጫ ልትገነባ ነው። ከዚምባብዌ ጋር የሶስት ቢሊዮን ዶላር ነዋይ የሚፈስበት የተ የተፈጥሮ ሀብት ክምችት ማበልጸጊያ ስምምነት ውስጥ ገብታለች። የሶቺው ጉባኤ እጅግ የበለጡ የሩሲያ አፍሪካ ግንኙነቶችን በሁሉም መስኮች ያጠናክራል የሚል ብርቱ እምነት እንዳላቸው የክሬምሊን ባለሥልጣናት እየተናገሩ ናቸው። ዘርዘር ያሉ ዘገባዎችና የሶቺውን ጉባኤ ሂደት እየተከታተልን እናቀርባለን። ሰለሞንን ለዘገባው እናመሰግናለን። አድማጮች በመጨረሻም የብሪታንያ ምክር ቤት አፈ ጉባኤ ጆን ቤርኮ የተወካዮች ምክር ቤት የብሪታንያን ከአውሮፓ ሕብረት መውጣት ውሳኔና ሂደት አስመልክቶ ዳግም ሌላ ድምፅ እንዳይሰጥ ዛሬ አግደዋል። ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያ ከአውሮፓ ሕብረት እንድትፋታ የሚያደርጉት ጥረት ሌላ ፈተና ገጥሞታል። የብሪታንያ ምክር ቤት አባላት ጆንሰን ያወጡትን የፍቺ እቅድ ባለፈው ቅዳሜ አልደገፉትም። ቤርኩ አያይዘውም አዲስ ድምፅ የመስጠቱ ሙከራ ድግግሞሽና ስነ ስርዓት አልባ ስለሚሆን ዛሬ ክርክር አይካሄድም ነው ያሉት። ጠቅላይ ሚኒስትሩ ባለፈው ሳምንት ከ27ቱ ሌሎች የአውሮፓ ህብረት አገሮች ጋር ስምምነት ላይ ደርሰው ነበር። ይሁንና የምክር ቤቱ አባላት ስምምነቱን የመደገፍ ሂደት እንዲራዘም ድምፅ በመስጠት ወስነዋል። ከ46 ዓመታት አባልነት በኋላ ብሪታንያ ከአውሮፓ ህብረት የምትወጣበት ሁኔታ የሚዘረዝረውን ህግ መጽደቅ አለበት ይላሉ። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፉን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዳነች ፍስሐየነን መደበኛው ፕሮግራማችን በ22 በ25፣ ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ይሰማል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ያሸነፉበት የኖቤል የሰላም ሽልማት አፍሪካውያን ለአፍሪቃ ችግሮች አፍሪቃዊ መፍትሄ ማምጣት እንደሚችሉ ያረጋገጠ ነው ሲሉ ሙሳ ፋኪ መሀማት ተናገሩ። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሀማት ይህን የተናገሩት በኖቤል ሽልማቱ የተሰማውን ደስታ ለመግለጽ የሰላም ሚኒስቴር ባዘጋጀው ስነ ስርዓት ላይ ነው። በተለይ በኢትዮጵያና በኤርትራ መካከል ሰላም እንዲሰፍን አስተዋጽኦ ያደረጉትን ፕሬዚዳንት ኢሳያስ አፈወርቂን ያመሰገኑት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ፕሬዚዳንቱ በመቀሌ ጎዳናዎች ላይ የሚሄዱበት ቀን እንዲመጣ ጸልዩ ሲሉ ለኢትዮጵያውያን መልእክት አስተላልፈዋል። እስክንድር ፍሬው ተከታዩን አጠናቅሯል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የ2019 የሰላም የኖቤል ሽልማት አሸናፊ መሆናቸውን ተከትሎ ነው በሚሊኒየም አዳራሽ የደስታ መግለጫ ስነ ስርዓት የተካሄደው። በሰላም ሚኒስቴር አዘጋጅነት በተካሄደው በዚህ ስነ ስርዓት ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ሽልማቱ ለአህጉሪቱ ጭምር የተበረከተ ነው ብለዋል። ዘኦቶበር ዶክተር አብይ አህመድ የኖቤል ሽልማት ያሸነፉበት ዓርብ መስከረም 30 2012 ዓ ምህረት ምንጊዜም የማንረሳው ቀን ነው። የኖቤል ኮሚቴው የሰጠዎት ይህ ታላቅ ክብር፣ ውድ ወንድሜ ዶክተር አብይ አህመድ፣ አፍሪካን በሙሉ የሚያከብር ነው። ሽልማቱ አፍሪካ ግጭቶችን በሰላም ለመፍታት ያላትን ቁርጠኝነት እንደሚያሳይም ሊቀመንበሩ አስረድተዋል። አህጉሪቱ የራሷን ችግሮች መፍታት እንደምትችልም ማረጋገጫ ነው ብለዋል። በቅርቡ ሱዳን ውስጥ እንዳየ ነው ችግሮቻችን ያሉ ቢሆንም አፍሪካና አፍሪካውያን በአፍሪካ ብሂል አፍሪካዊ መፍትሔ መስጠት እንደሚችሉ ሽልማቱ ያረጋግጣል። የእንኳን ደስ ያለን መልእክት ያስተላለፉት ፕሬዚዳንት ሳህለ ወርቅ ዘውዴም ሽልማቱ ከፍተኛ ትርጉም ያለው መሆኑን አብራርተዋል። ክቡር ጠቅላይ ሚኒስትር እንኳን ደስ አሎት። ኢትዮጵያውያን ሁላችንም እንኳን ደስ አለን። ሰውን ማክበር ማወቅ አለብን። ክብር የሚገባውን በተገቢው ማክበር አለብን። በቀላሉ ማለፍ አንችልም እንደዚህ አይነት ሽልማቶችን ዓለማችን በምትገኝበት የተወሳሰበ ሁኔታ የወደፊት እጣ ፋንታው ግልጽ ባልሆነበት ጊዜ አህጉራችን አፍሪካ ብዙ መሻሻሎችን ብታሳይም ቅድሚያ ቦታ ባልተሰጠን ጊዜ የዚህች ምድር የዚች አህጉር ተወላጅ በዓለም አቀፍ ደረጃ የተከበረ አንዳንዴም ደግሞ ለተወሰኑ የዓለማችን ክፍሎች ተወላጆች ብቻ የተከለለ የሚመስልንን እውቅና ማግኘታቸው ብቻውን እንኳን አንገታችንን ከፍ እንድናደርግ እንደ ሀገር እንድንኮራ ብሎም ለበለጠ እውቅና እንድንዘጋጅ የሚጋብዘን ነው። ክቡር ጠቅላይ ሚኒስትራችን ይህን እድል ከገጠማቸው ጥቂት ሰዎች መካከል አንዱ፣ የመጀመሪያው ኢትዮጵያዊ በመሆን ለኢትዮጵያን ከፍታ ለሕዝባችን ክብር ለሁላችንም ደግሞ የኩራት ምንጭ ሆነዋል። ለሰላም መስፈን አስተዋጽኦ ያደረጉ ግለሰቦች በየዓመቱ የሚወስዱት ሽልማት መስጠት መጀመሩን የሰላም ሚኒስቴር በዚሁ ስነ ስርዓት ላይ ይፋ አድርጓል። የዚህ ዓመቱ አሸናፊ ደግሞ ጠቅላይ ሚኒስትር አብይ አህመድ መሆናቸውን በመግለጽ ሽልማት አበርክቷል። የመከላከያ ሚኒስቴርን፣ የፌዴራል ፖሊስና፣ የብሔራዊ መረጃና ደህንነት አገልግሎትን የመሳሰሉ የመንግስት መስሪያ ቤቶች እንደዚሁም መንግስታዊ ያልሆኑ ተቋማት ደግሞ የኢትዮጵያ ካርታ ያለበትን ሀብል ለጠቅላይ ሚኒስትር አብይ አህመድ በሽልማት አበርክተዋል። ጠቅላይ ሚኒስትር አብይ አህመድ ግን ከእኔ ይልቅ የሚገባው በማለት ስጦታውን ከአንገታቸው ላይ በማውለቅ ለትግል አጋራቸው አጥልቀዋል። ምናልባት የሰላም ሚኒስቴር እና እዚህ ያላችሁ ሰዎች እንደምትፈቅዱልኝ በማመን በብዙ መከራ በብዙ ችግር በብዙ ደህንነት አብረው ለነበሩ ወንድሞቼ፣ ጓደኞቼ እና የነሱ ሁሉ አስተባባሪና መሪ የነበረው የደህንነት ጓደኛዬ እና ወንድሜ ለማ መገርሳ የዚህ ክብር ባለቤትና መሪ ስለሆነ የዛሬ ሽልማቴን ኢትዮጵያን እንድሸልመው እንድትፈቅዱልኝ። በኢትዮጵያና በኤርትራ መካከል ከተፈጠረው ሰላም አንጻር ፕሬዚዳንት ኢሳያስ አፈወርቂም ክብርና ምስጋና ይድረሳቸው ብለዋል ጠቅላይ ሚኒስትሩ። ፕሬዝዳንት ኢሳያስ አፈወርቂ በመቀሌ ጎዳናዎች ላይ መራመድ የሚችሉበት ጊዜ እንዲመጣም ምኞታቸውን ገልጸዋል። ፕሬዝዳንት ኢሳያስ በምንገናኝበት ጊዜ ሁሉ አንድ ነገር ሲናገሩ ሰማችኋል። በመቀሌ ጎዳና ላይ ወግ ማድረግ ይፈልጋሉ። የትግራይ እናቶችና አባቶች ማንም እንግዳ ሲመጣ ነጭ ለብሰው ዘንባባ ይዘው ፈንዲሻ እየረጩ በፍቅር ሰው መቀበል ያውቁበታል። የፕሬዝዳንት ኢሳያስ በመቀሌ ከተማ በእኛ ሁሉ አጃቢነት ወግ እያደረጉ ከሚወዱት ሕዝባቸው ጋር የመገናኘት ጥማቸው እንዲሳካ በጸሎታችሁ ታግዙ አደራላችሁ። ፈግጋለሁ። የሁለቱን ሀገራት ግንኙነት መሻሻል ተከትሎ በተደጋጋሚ ወደ ኢትዮጵያ የመጡት ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ በተጨማሪ ወደ ደቡብ ኢትዮጵያና አማራ ክልል ቢሄዱም ቅርባቸው ወዳለው የትግራይ ክልል አቅንተው አያውቁም። የጠቅላይ ሚኒስትር አብይ አህመድ ንግግርም ከዚህ እውነታ ጋር አሊያም ሰፋ ካለ ፖለቲካዊ ምክንያት ጋር የተያያዘ ስለመሆኑ ግልጽ አይደለም። ህወሓት ሰሞኑን ያወጣውና ፌዴራል መንግስቱን ብሎም ኢህአዴግን አብዝቶ የተቸበት መግለጫ፣ ያንን ተከትሎ ደግሞ ከኢህአዴግ ምክር ቤት፣ ከጠቅላይ ሚኒስትር ጽህፈት ቤትና ከራሳቸው ከጠቅላይ ሚኒስትሩ የተሰጡ ምላሾች ቢያንስ በአገር ውስጥ ያለውን ልዩነት በግልጽ አመላክተዋል። ልዩነቱ ከጎረቤት ሀገራት ጋር ባለው ግንኙነት ላይ እንዴት እንደሚንጸባረቅ ለማወቅ ግን ተጨማሪ ማብራሪያ ይጠይቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የትግራይ ክልል የትምህርት ቢሮ ባለፈው ሳምንት የክልሉ ተወላጅ የሆኑ አዲስ የሚመደቡ የከፍተኛ ትምህርት ተማሪዎችን በአማራ ክልል ወደሚገኙ የከፍተኛ ትምህርት ተቋማት የማይልክ መሆኑን ይፋ ያደረገበትን ዜና ተከትሎ ለተነሳ ጥያቄ በሰጡት ምላሽ ተማሪዎቹን ለጉዳት የሚዳርግ ምንም አይነት የደህንነት ስጋት በአማራ ክልል ውስጥ የለም ሲሉ ተማሪዎችን ለማስተናገድ ዝግጁ መሆናቸውን የወሎና የደብረ ብርሃን ዩኒቨርሲቲዎች አስታወቁ። ከትግራይ ክልል የተመደቡ ተማሪዎችን እየተቀበሉ መሆናቸውንም ሁለቱ ዩኒቨርሲቲዎች አመልክተዋል። የደሴው ዘጋቢያችን መስፍን አራጌ ተከታትሎታል። እንሆ ይቀርባል። በትግራይ ክልል ትምህርት ቢሮ ኃላፊ በኩል በተላለፈው መልእክት የአማራ ክልልን የደህንነት ስጋት ያለበት አስመስሎ ማቅረቡ ምክንያት አልባ ነው ያሉት የወሎ ዩኒቨርሲቲ አካዳሚክ ምክትል ፕሬዚደንት ዶክተር መንገሻ አየለ ነበሩ። ባለፉት ሶስት ዓመታት በሀገር አቀፍ ደረጃ በነበረው ግጭት በተለይ መነሾ ፖለቲካዊ እና ብሔር ተኮር የሆነው ግጭት ወደ ዩኒቨርሲቲዎቹ እየገባ የዩኒቨርሲቲዎቹን ወቅታዊ ሁኔታ ረብሿቸው እንደነበረ ሁላችንም የምናውቀው ሀቅ ነው። በዚህ ረገድ ወሎ ዩኒቨርሲቲ የሰላም ዩኒቨርሲቲ ሆኖ ነው የቆየው። በተለይ ደግሞ የደ መንፈሴና የአካባቢው ሕዝብ በጣም አቃፊ የሆነ አኩሪ ባህል ተማሪዎቹን እንደ ልጆቹ አድርጎ በመቀበል ረገድ ከፍተኛ አስተዋጽኦ እያደረገ የቆየ በመሆኑ ወሎ ዩኒቨርሲቲ ሰላሙን አስጠብቆ ባለፉት ሶስት ዓመታት ቆይቷል። እርግጥ ነው የተወሰነ መንገራቀጭኛም ጋር አልተፈጠረም ለማለት አይደለም። ግን በአጠቃላይ የትምህርት ስርዓታችንን ሊያስተጓጉል የሚችል ችግር አልተፈጠረም። በወሎ ዩኒቨርሲቲ ረገድ በክልሉ ትምህርት ቢሮ የተላለፈው መልእክት አንድነትን የሚጎዳ መተሳሰብን የሚያደፈርስ ነው ይላሉ። ሰሞኑን በመገናኛ ብዙሀን የሰማ ነው። በተለይ ከትግራይ ብሔራዊ ክልላዊ መንግስት የትምህርት ቢሮ የተላለፈ መልእክት እንደ ሀገር በተለይ ደግሞ በህዝቦች መካከል ያለውን ሰላማዊ አብሮ የኖረ አሁንም ያለ ወደፊትም ሊቀጥል የሚችል ነገር የሚጎዳ ሆኖ ነው የተሰማኝ በግሌ። የተላለፈው መልእክት የሀገሪቱን ወቅታዊ ሁኔታ በሀገር አቀፍ ደረጃ በተለይ ሳይንስና ከፍተኛ ትምህርት ያስተላለፈውን መልእክት ዩኒቨርሲቲዎች ሊተገብሩ የሚገባቸውን ስራ የሚያደናቅፍ ምናልባትም ክልሉ ውስጥ ያሉ ዩኒቨርሲቲዎች ጫና የሚያሳድር ከትግራይ ክልል አስራ ሁለተኛ ክፍልን ጨርሰው ወደሚመደቡበት ዩኒቨርሲቲ መሄድ የሚገባቸውን ተማሪዎችም የሚያስቀር በአጠቃላይ በሀገር አቀፍ ደረጃ ተቀባይነት ያለው አካሄድ ነው ብዬ አላምንም። ከትግራይ ክልል ተማሪዎች ቁጥር በላይ ከአማራ ክልል የአስራ ሁለተኛ ክፍላቸውን የመግቢያ ፈተናቸውን አልፎ የሄዱ ተማሪዎች እንዳሉ እርግጥ ነው። ከዚህ ቀደምም እነ አክሱም፣ መቀለ፣ አዲግራት ሁሉም ዩኒቨርሲቲዎች ጋር የተማሪ ቁጥሩን ስታቲስቲክስ ብናየው ከአማራ ክልል የአስራ ሁለተኛ ክፍል መለቀቂያ ፈተናቸውን ወስደው ወደ ዩኒቨርሲቲ የገቡ ተማሪዎች ቁጥር ከፍተኛ ነው። በዚህ አመትም እዛ ክልል ውስጥ በሚገኙ ዩኒቨርሲቲ የተመድቡ ተማሪዎችን የአካባቢው ማህበረሰብ አክሱም ሀገራችሁ ነው፣ መቀለም ሀገራችሁ ነው ብሎ እናት አባትም፣ የአካባቢው መንግስት፣ የአካባቢው ማህበረሰብ ቤተሰብም የጸጥታ ኃይሉም በአጠቃላይ የክልል አስተዳደርም ተማሪዎቹ በተመደቡበት ተቋማት ሂደው እንዲያስተምሩ የራሱን አስተዋጽኦ አድርገዋል። እንደ ዩኒቨርሲቲም እኛም የአካባቢው ማህበረሰብ ጋር በመወያየት የአካባቢው ማህበረሰብ ልጆቹ በተለይ በትግራይ ክልል ውስጥ በሚገኙ የከፍተኛ ተቋማት ተመድበው ከሆነ ልጆቹ እዛ ቦታ ላይ ሄደው እንዲማሩ ያዩን ራሳቸው እንደሆነ እንዲያምኑ በማድረግ ሂደት ላይ የራሱን አስተዋጽኦ እያደረገ ነው። የደብረ ብርሃን ዩኒቨርሲቲ ጥናትና ምርምር ማህበረሰብ አገልግሎት ምክትል ፕሬዚደንት ዶክተር አልማዝ አፈራ በተሰጠው መግለጫ ቅሬታ እንዳላቸው አልጠበቁም። በአንድ ሀገር ውስጥ ተማሪዎችን ወደዚህ ሀገር አልክም ወደዚያ አካባቢ አልክም ማለት ይሄ ያለውን ሀገራዊ አንድነትና ሕዝቡ ተሳስሮና አንድ ሆኖ የሚኖረውን አኗኗር የሚሸረሽር አባባል ነው። ምክንያቱም የኢትዮጵያ ሕዝብ የኢትዮጵያ ልጆች አንድ ሆነው አንድ ሆነን ተምረን መጠናል። አሁን ደግሞ የእኛ ልጆች አብረው እየተማሩ ነው። ለወደፊቱም ደግሞ እየተማሩ ይቀጥላሉ። አንድ ሀገር ኢትዮጵያን ይዘው እየገነቡ ይቀጥላሉ ማለት ነው። ሀገራዊ ችግርን የአንድ ክልል መገለጫ አድርጎ ማቅረብ ተገቢ አለመሆኑንም ይናገራሉ። የሆነ በተለያዩ ዩኒቨርሲቲዎች የሚታዩ የአለመረጋጋት ምልክቶች ነበሩ። ይህም ባለፈው አመት ብቻ ሳይሆን ከአምስት ስድስት አመት በፊትም ይሄ ነገር አለ። አዲስ አይደለም። ለአንድ ብሔር ብቻ የመጣ አለመረጋጋት ሳይሆን የሁሉም ኢትዮጵያዊ ወላጅ፣ ሁሉም ኢትዮጵያዊ የሚመለከተው ነው። ስለዚህ አማራ ክልል ላይ ባሉ የፌዴራል ዩኒቨርሲቲዎች ላይ ብቻ የተከሰተ ችግር ሳይሆን በመላው ሀገሪቱ የሚታይ ነው። ምክንያቱም ይሄ አንድ ርስት ትግራይ ላይም ተከስቶ ስለነበረ ነው። አክሱም ዩኒቨርሲቲን እንደ ምሳሌ ማንሳት ትችላል ይላለሁ ። ምሁራኖቹ ከትግራይ ክልል የተመደቡ አዲስ ተማሪዎችን እየተቀበሉ መሆናቸውን ጠቅሰዋል። በዚህ አጋጣሚ ልነግርህ የምፈልገው ከትግራይ ክልል የሚመጡ ተማሪዎች ስልሳ ተማሪዎች ተመድበዋል። ቁጥሩ ምን ያህል ገብቷል የሚለውን እርግጠኛ ሆኜ ባልነግርህም ፍሬሽ ተማሪዎች ከስልሳዎች ውስጥ ሬጂስተር እንዳደረጉ አውቃለሁ። ሲኒየሮቹም ተረጋግተው እየተማሩ ነው ያሉት። ተማሪዎቹ እንዲህ አይነት ስሜት ውስጥ አይደሉም። ምክንያቱም አገራቸው ላይ ስላሉ፣ ኢትዮጵያ ውስጥ ስላሉ፣ ደብረ ብርሃን ውስጥ ስላሉ። በነገራችን ላይ ማወቅ ያለብን ነገር ምንድን ነው ይሄ ጊዜያዊ ነው። ይቀረፋል። ኢትዮጵያም ትቀጥላለች። ይገባኛል ወሎ ዩኒቨርሲቲ ትግራይ ክልል የመጡ የተማሪዎቻችን መጥተዋል። በአጠቃላይ ወደ ስልሳ ናቸው ተመድበው የነበሩት። አይ ቲንክ ወደ 47 48 ተማሪዎች አካባቢ መጥተዋል። በሁለቱም ግቢ ይገኛሉ። ልጆቻችንንም በተለመደው አግባብ ከዚህ ቀደም ባደረግ ነው የአቀባበል ስነስርዓት ተቀብለን መዝግበን አሁን የመማር ማስተማር ሂደቱ ተጀምሯል። ከትግራይ ክልል ወደ ወሎ ዩኒቨርሲቲ አዲስ ተመድበው ከመጡ ተማሪዎች አንዱን የማናገር እድል አጋጥሞኝ ነበረ። ወጣቱ እንደ አንድ አንድ ኢትዮጵያዊ የጋራ በሚያደርጉን እንጂ በሚለያዩን ጉዳዮች ላይ ማተኮር የለብንም ባይ ነው። በዚህ ሰዓት የሚያስፈልግን አንድነት መተባበር እንጂ እንዲሁ ተለያይተን የምንዘልቀው ነገር አይደለም። ስለዚህ አለ የሚባለው ስጋት ደግሞ እውነት እንዳልሆነ ያው እኔ ራሱ ባይ የማየው ነገር ስለሆነ ተማሪዎች በክልላቸው ብቻ እንዲማሩ የተደረገ ውሳኔ በእኔ አመለካከት ተቀባይነት የለውም። ስትመጣ አንተና ጓደኞች የተደረገላቸው አቀባበል አለ? ደስ በሚል ሁኔታ አቀባበል ተደርጎልን በሰላም ነው የገባ ነው። አሁንም በሰላም ነው ያለ ያለ ነው ማለት ነው። እንዲህም ሲል መልእክቱን ያስተላልፋል። ማስተላልፍ የምፈልገው መልእክት ምንድን ነው? እባካችሁ ሰላም ይኖር፣ አንድነት መተባበር፣ በፍቅር በመተሳሰብ በሰላም እንድንኖር የበኩላችንን አስተዋጽኦ እንድናደርግ መልእክት ነው። በሳይንስና ከፍተኛ ትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ደሳሳ ጉርሙ ተማሪዎች ወደ ተመደቡበት ዩኒቨርሲቲ እንዲገቡ አቅጣጫ መሰጠቱን ያመለክታሉ። ተማሪዎች ወደ ተመደቡበት ዩኒቨርሲቲ ገብቶ ይማራሉ ብለን ነው ኤክስፔክት የምናደርገው ለእኛ ሁሉም ዩኒቨርሲቲ ኮሚቴዎች ባወጡት መርሃ ግብር መሰረት ተማሪዎች ተቀብለው ወደ ትምህርት እየገቡ ስለሆነ ትምህርት ገበታ ላይ ያልተገኘ ተማሪ ሪፖርት የለንም። እስካሁን አንዴ በሶፍትዌር ነው ምደባ የሰራ ነው። ሁሉም ተማሪ ተወዳድሮ ወደ ተመደበበት ዩኒቨርሲቲ ሄዶ እንደሚማር ብቻ ነው ምናምን ነው። የትግራይ ክልል ትምህርት ቢሮ ኃላፊ፣ በቅርቡ ለብዙሀን መገናኛ ድርጅቶች በሰጡት መግለጫ አማራ ክልል የተመደቡ ስድስት መቶ ተማሪዎች ሬዲ መስፍን አራጌ ነኝ ከደሴ እናመሰግናለን። ተከታዩ የመጽሔት ርዕስ ደግሞ ወደ ድሬዳዋ ያሻግረናል። ከአዲስ አመት ዋዜማ አንስቶ ድሬዳዋን ያዝ ለቀቅ ሲያደርጋት የሰነበተው ግጭት እንዲፈታ ያለመ ኮንፈረንስ ወይም ጉባኤ በድሬዳዋ ተካሄደ ይለናል። በጉባኤው ከሁሉም የከተ ገልጾ መድረኩንም የከተማ አስተዳደሩና የፌዴራል አመራሮች መምራታቸውን ገልጧል። መድረኩን የተከታተለው የድሬዳዋው ዘጋቢያችን አዲስ ቸኳሉ የድሬዳዋ ሰላምን በተመለከተ ከሁሉም የከተማዋ ቀበሌዎች የተውጣጡ ነዋሪዎች የተሳተፉበት የውይይት መድረክ በትላንትናው እለት በቴክኒክና ሙያ አዳራሽ ተካሂደዋል። በእለቱ ከሁሉም ቀበሌዎች የተውጣጡ ነዋሪዎች አሉ የሚሏቸውን ችግሮች ያነሱ ሲሆን ከኦዴፓ ማዕከላዊ ኮሚቴ በመጡት አቶ ጌታቸው ታምራት፣ የምስራቅ እዝ ምክትል ኃላፊ ብርጋዴር ጄኔራል ዱባለ፣ እንዲሁም ምክትል ከንቲባ ከድር ጀዋር መድረኩን መርተውታል። ከነዋሪዎች ከተነሱ ጥያቄዎች መካከል የአመራሩ ነዋሪዎች እርስ በርሱ እየተጋጩ አለመሆኑና ይህንን የሚያጋግሉ ሌሎች ጥቂቶች ግን መኖራቸው ከሌላ ቦታ እየገቡ ሰላም የሚያደፈርሱ እንዳሉ፣ የጸጥታ ኃይሎች አድሏዊ እርምጃ እየወሰዱ ስለመሆናቸው እንዲሁም መጌታቸው ታምራት ድሬዳዋ በፊት ታወቅበት የነበረውን ፍቅር መመለስ አለባቸው ሲሉ ተሰብሳቢዎች መክረዋል። ድርጅታቸውም ከከፍተኛ እስከ ዝቅተኛ አመራር ኃላፊነቱን የማይወጣ አመራር ካለ እርምጃ እንደሚወስድበት አስታውቀዋል። የፖለቲካ አመራራችን በትክክለኛው መንገድ ህብረተሰቡን እንዲመራ ነው የተቀመጠው። በትክክለኛው መንገድ ህብረተሰቡን የማይመራ ከሆነ ድርጅቱን ገምግሞ ያነሳል። እናንተ ጥቆማ ማስታት ትችላላችሁ። ኢታሊያ የሚባል ሰው ከድርጅቱ መስመር ውጪ ከድርጅቱ አሰራር ውጪ ይሄ ችግር እየፈጠረ ነው። ድርጅታችን፣ መንግስታችን ይሄን አይፈቅድም። ይሄ ግለሰብ እናንተ ውስጥ ነው፣ ጥሩ ነገር እያሰራ አይደለም የሚል ከህብረተሰቡ ግባት እንፈልጋለን ማለት ነው። ይሄኛውን ባገኘን እያስተካከል ነው የምንለው ብዙ ኃይል ነው የምናሰማራው፣ በከተማው በገጠሩ የምናሰማራው ኃይል ደግሞ በተግባር ውስጥ ነው የምንለየው ታግባብ ሰው ፈትኖ ይለየዋል። ስለዚህ እናንተ ድርሻቸውን እንድትወጡ በዚህ አጋጣሚ ጥሩ እናስተላልፋለን ማለት ነው። አቶ ጌታቸው አክለውም ህዝብን ከህዝብ የሚያጋጩ መደበኛ ያልሆኑ አደረጃጀቶች ካሉም አንታገስም ያሉት የምስራቅ እዝ ምክትል አዛዥ ብርጋዴር ጀኔራል ዱባል አብዲ መከላከያን በተመለከተ የተነሳውን ጥያቄ መሰረት አድርገው ይህንን ብለዋል። እንደሚታወቀው የመከላከያ ተቋሙ ያው እንም ለሪቱም ከእናንተ ደህንነትና ጸጥታ ጋር አብረው እየሰራ መከላከያ ብቻ ሳይሆን ፌዴራል ፖሊሲ የጸጥታ ነገር ግን ከዛ አልፎ ልጅና ህፃናት ወደፊት እያስኬዱ ከኋላ ወንጭምና ድንጋይ በግዲሳ በመንጋ የሚሆነ። ስለዚህ ይህን ደግሞ በጋራ ነው የምንቋቋመው፣ እንጂ መከላከያ እዚህ ጋር ልቷል፣ እዚህ ጋር እንድናድጓል የሚባል ነገር እንደ ግለሰብ ምናልባት ሊፈጸም ይችላል። አይቻልም ማለት አይቻልም፣ ግን የመከላከያ መሪ ሆም አይደለም። እናንተም የምታውቁት ይሄ እንዳልሆነ ትገነዝቡ። ትልቁ ነገር አሁን የመጨረሻ ድንበር ላይ ደርሰን ቅድም ህገ መንግስት ጥስት ብቻ አይደለም የሚል ሀሳብ ነው። ህገ መንግስት ጥሰት ነው ስንል እኛ ህገ መንግስቱ ለዜጎች የሰጠ መፍታ ማንኛውም ኢትዮጵያዊ ከቦታ ወደ ቦታ ተዘዋውሮ የመስራት የመኖር መፍታ አለው ብሎ ይደነግጋል። ይሄ ዝይ የተገደበ ነው። ስለዚህ ይሄንን የተገደበውን የህገ መንግስቱ ጥሰት አብረን ከእናንተ ጋር በመሆን ህገ መንግስቱን እናስተብ በሚገባ እንድትገልጡ እንድታውቁልን ፈልግ ስለዚህ የእነዚህ ወረበላ ነው። በአሁኑ ሰዓት ያለ የፖለቲካ ድርጅት አለ፣ ሌሎች ሃይማኖቶች አሉ፣ የራሳቸውን ሊያራምዱ ይችላሉ። ነገር ግን አሁን ተራ ዘረፋ ነው ያለ ተራ ሰው በትራንስፖርት መሄድ ያልቻለበት፣ ወጥቶ መግባት ያልቻለበት ሁኔታ ስላለ ይህን ደግሞ በጋራ ሆነን እንደምናስከብር ለእናንተ ቃል እንገባን ፈልጋለን። መድረኩን ሲመሩ ከነበሩት መካከል የድሬዳዋ ምክትል ከንቲባ አቶ ከድርጅዋር በበኩላቸው የህግ የበላይነትን ለድርድር አናቀርብም ብለዋል። ከዚህ በፊት በድሬዳዋ ተመሳሳይ ግጭቶች ሲከሰቱ ችግሮችን በሽምግልና ይፈቶ የነበረበት አካሄድ ከእንግዲህ አንከተልምን ያሉት አንዱ የአንዱ የብሄር አሸናፊነት አይተንም አናውቅም። በመሀል የሚሞተው ሰው ነው ተሸናፊ እየሆነ ያለው። አሁን ካልኩሌሽን ነው እየተደረገ ያለው፣ ስንት ኦሮሞ ተመጣ፣ ስንት አማራ ተመጣ ከሶማሌ ጋር ነበረ። ሶማሌ ጋር አልቋል፣ ታርቋል። ሰው አስክሬን አስቀምጦ አስታርቀናል። አሁንም ደግሞ ግን የባሰ ከዚህ የበለጠ ሌላ ህይወትን መድገም የለበትም የሚል እምነት ስላለን ነው። እኛ አሁን ማህበረሰባችንም ጋራም እውነት ነው የእነሱን ሰላም ማስጠበቅ የመንግስት ግዴታ ነው እና ወርደን ህዝቡን ማህበረሰባችን አግኝተን ወጣቱንም እናወያያለን ግን በህግ ዙሪያ ላይ አከሌ ይፈታ ካልተፈታ አንወያይም ካለ ውይይቱን ማቋረጥ ነው። ህግ ሥርዓት ላይ ስትገባ ስትመጣ እያስቀጣህ በመጣህ ቁጥር ሁሉም ወደ ትራክ እየገባ ይሄዳል እንጂ አንተ ቅንደ ቀብድ እሱ ካልተፈታ አንወያይም፣ እሱ የልጅ ነገር አይደለም የምናደርገውና ህግና ሥርዓትን ጠብቀን መሄድ መቻል አለብን የሚል ይህን ነገር ነው ለማስቀመጥ የምንፈልገው። ድሬዳዋ ከጳጉሜ ስድስት ጀምሮ ያዝ ለቀቅ ሲያደርግ የነበረ ግጭት ስታስተናግድ የነበረ ሲሆን በአሁኑ ሰዓት ግን ከተማ የተረጋጋች መሆኗን የአስተዳደሩ ፖሊስ ኮሚሽን ኮሚሽነር አለሙን መርጋ ለጋዜጠኞች አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮች፣ አዲስ ቸኮልን ለዘገባው እናመሰግናለን። አሁን ወደ አፍሪቃ ነክ ርዕሶች ነው የምንሻገረው። በአማራ ክልል አካባቢ የሚታየውን ግጭት አስመልክቶ በቅማንትና በአማራ ሕዝብ መካከል የሚካሄድ ነው እየተባለ የሚገለጸው ትክክል አይደለም ሲሉ የቅማንት ዲሞክራሲያዊ ፓርቲ ምክትል የሕዝብ ግንኙነት ኃላፊ መሆናቸውን የገለጹልን አቶ ይርጋ ተሻገር ተናግረዋል። የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንተይሁን መኮንንም በበኩላቸው አማራና ቅማንት አብረው የሚኖሩ ወንድማማች ህዝቦች ናቸው ብለዋል። ችግሩን በህጋዊ መንገድ ለመፍታት ከመሞከር ይልቅ ኃይል መጠቀም የመረጠ ወገን በመኖሩ ነው ሲሉም አክለዋል። በዛሬው የመጨረሻ ክፍል ፕሮግራም ደግሞ ምክትል አስተዳዳሪው ባንታይሁን መኮንንና አቶ ይርጋ ተሻገር ለግጭቱ መፍትሄ ያሏቸውን ሀሳቦች ያቀርባሉ። ያነጋገረቻቸው አዳነች ፍስሀዬ ናት። በህግ አግባብ የተቋቋመ አካል አለ። ጥያቄ ካለው በህግ አግባብ መጠየቅ ይቻላል። በጠረጴዛ ዙሪያ ወደ ግጭት የሚያመጣ ምን ነገር አለ? ስለዚህ በህግ የተወሰነለት ፍቅር ቀበሌ ስታገተን የሆነ የብሔረሰብ አስተዳደሩን አቋቁም ህግ ተደንግጓል። ባለፉት ሁለት አመት አስቆጥሯል። ከመንግስት ጋር ይደራደራል ይስማማል። ወደ ህዝብ ግን ይህን ዘመውድ አይፈልጉም። ይህ አቋቁም ወደ ስራ መግባት አለበት። ጥያቄ ያለው አካል ካለ ህገ መንግስት አለ። የኢትዮጵያ ህገ መንግስት ጥያቄ የሚኖርበትም ህገ መንግስት አሁን በህገ መንግስቱ ነው የምንዳኝ ሁላችን ነው። ስለዚህ በህገ መንግስቱ መሰረት ጥያቄውን ማቅረብ ይችላል። ማንኛውም ሰው ጥያቄ ያለ የሚል አካል በጉልበት በመሳሪያ፣ በጠመንጃ የሚፈታ ማንኛውም ጥያቄ የለም በአሁኑ ሰዓት ከዛ ውጭ ግን አላግባብ የራስን ፍላጎትና ጥቅም ፍላት ተላላኪ በመሆን ጭምር በህዝብ ላይ በደል አደርሳለሁ ብሎ የሚንቀሳቀስ ቡድን ከዚህ በኋላ በክልል መንግስትም ሆነ በፌዴራል መንግስት ተቀባይነት የለው። የሚቀድመው የህዝብ ደህንነት፣ የሚቀድመው የሀገር ደህንነት ጉዳይ ስለሆነ ተገቢ እርምጃ ይዞ የማስተካከል ስራ ይሰራል። ህጋዊ የሆነ ስርዓት መከተል ያለበት አካል ህጋዊ የሆነ ስርዓት ይከተል የሚል ምክር ነው ያለ። በግሌ አመሰግናለሁ። እነሱም የሚገርመው ልክ እንደዛ ነው የሚሉት። መጀመሪያም እዚህ የሚያደርስ አልነበረም በውይይት ሊፈታ ይችል የነበረ ነው ነው የሚሉት። እንግዲህ እነሱም እና ዝግጁ እንደሆኑ ነው የሚናገሩት ካሉ ይህን ነገር የሚያቀነቅን ሀይል ጥሪ ቀርቦለታል። ጥያቄ ያለ የሚል ካለ ቀርቦ በጠረጴዛ ያገር ተወያዩ፣ በህግ መጠየቅ ይችላል። ከዛ ውጭ ግን በጉልበት መንገድ እየዘጋ፣ በጉልበት የሰው ቤት እያቃጠለ፣ በጉልበት የሰው ቤት እየዘረፈ የሚኖር ስልተኛ ቡድን በክልላችንም በአካባቢያችንም ሊኖር አይገባም ነው ከዚህ በኋላ ኃላፊነትን ስልጣንም ያለው የክልሉ አስተዳደር ስለሆነ ለስለስ ብሎ አንድ መንገድ ለመፍጠር አይቻልም የክልሉ መንግስት እኮ ለስለስ ብቻ ሳይሆን ከህገ መንግስቱ እልፍ ብሎ እልፍ ብሎ ጭምር መብት እያረጋገጠ ነው ያለው ላለፉት አመታት በቅረት ይዘሩ ብዙ ጊዜ ድርድር ተካሂዷል አራት ጊዜ በዚህ ጽበኛ አራት ጊዜ ምረት ተሰጥቷታል አራት ጊዜ አራት ጊዜ ታስረው ተሰጥተው ምረት ተሰጥቷቸዋል በሰላሙ መንገድ ይፈተል ከደራል ይህን የሩቅ ሰው አያቅ የሚነገረውን ስለሆነ የሚያራግበው ትዕግስትም ሲበዛ ሌላ ጥፋት ያስከትላል። ክልላችን መተዳደር ያለበት ነው። ሌላ ጥያቄ እሺ። እንግዲህ አቶ ባንቲሁን መኮንን ለሰጡኝ ማብራሪያ በጣም አመሰግናለሁ። አቶ ይርጋ ተሻገር መፍትሄው ምንድን ነው ይላሉ። መፍትሄው አንድና አንድ፣ መጀመሪያውን የቅማንት መሳሪያ ይዞ አልተነሳም። ወደ ትግል ሲገባ ህገ መንግስትና ባንዴራ ይዞ ነው የተነሳው። አሁንም መሳሪያችን ህገ መንግስቱ ነው። ይሁንና ራስን ለመከላከል ግን ይሄ ተፈጥሯዊ ህግም ስለሆነ ማንኛውም ፍጡር ራሱን ይከላከላል። እንኳን ሰው ነውና እንስሳት ከአቅም በላይ የሆነ ጥቃት ሲደርስባቸው አቅማቸውን ይፈናጠራሉና እንደዚህ አይነት መከላከል አድርገናል። በአማራ ክልል መንግስት ግን ያለ የሌላ አቅሙን ተጠቅሞ ጦር እያዘመተብን ያለ መፍትሄው ጦር መሳሪያን ጥሎ እስክሪብቶ ማንሳት ነው። እንደሚታወቀው የዶክተር አብይ መንግስትም በተለያዩ አለማት ጦር መሳሪያ ይዘው ነፍጥ አንግተው ይታገሉ የነበሩ ድርጅቶችን በሙሉ ወደ ሀገር ቤት ገብተው መሳሪያቸውን ጥለው እስክሪብቶ እንዲያነሱ ፈቅደዋል ዶክተር አብይ። ነገር ግን እኛ ደግሞ በተቃራኒው ህገ መንግስት ይዘን ባንዲራ ይዘን ስንታገል የነበርን ሰዎች ገፍተው ወደ ጫካ የወጡ ህዝብ የወከላቸው የአስተባባሪ ኮሚቴዎች አሉ። በጣም በገፍ በጎንደር ማረሚያ ቤት ታጭቀው የሚገኙ የታሰሩ ሰዎች አሉ። በየቦታው ኢሰብኣዊ ድርጊት የሚፈጸምባቸው ታፍነው የተወሰዱ ሰዎች አሉ። እነዚህ ሰዎች ተፈትተው የወጡት ወደ ቤታቸው ገብተው በክብ ጠረጴዛ ዙሪያ ተወያይተን ህገ መንግስቱ እንደሚፈቅደው የራስን እድል በራስ የመወሰን እና ራስን በራስ የማስተዳደር መብት ተረጋግጦልን ሌላ ሀገር እንደምንገነጠል አድርገው እንደሚያስወሩት ሳይሆን በአማራ ብሔራዊ ክልላዊ መንግስት ስር ሚዛናዊ ውክልና፣ ኑሮን፣ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ተጠቃሚነታችን እንዲረጋገጥ ብቻ ነው የምንፈልገው። መፍትሄው በክብ ጠረጴዛ ዙሪያ ነገሮችን በውይይት መፍታት ነው። የሀይል ሚዛን የትም አያደርስም። ይህን ሁሉ መስዋዕትነት ከመክፈላችን በፊትም መወያየት እንችል ነበር። አሁንም መፍትሄው መወያየት ብቻ ነው። በቅማንት ዲሞክራሲያዊ ፓርቲ ስም አመሰግናለሁ። እሺ፣ እንግዲህ አቶ ይርጋ ተሻገር ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ የ14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበድና አዳነች ፍሳሀየንን አሁን ለዚህ ክፍል ቀዳሚ ሳምንታዊ ስፖርት ቅንብር ነው ሰዓቱ። የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ ነው። የሳምንቱን አበይት የስፖርት ዜናዎች ይዘው ቀርበዋል እንሆ። ሰላም እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ብሔራዊ ቡድን የውጤት ቀውስ፣ ኢትዮጵያውያን አትሌቶች በማራቶንና በግማሽ ማራቶን ሬከርዶችን ስለመስበራቸው፣ እንዲሁም በአውሮፓ እግር ኳስ እየታየ ያለው ዘረኝነት የምናተኩርባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ ብሔራዊ ቡድን ጨዋታዎችን ማሸነፍ ከብዶታል። ከ2010 ዓ.ም ወዲህ ብሔራዊ ቡድኑ 16 ጨዋታዎችን ሲያደርግ በቀጥታ ጨዋታ ማሸነፍ የቻለው ሶማሊያን፣ ጅቡቲንና ሴራ ሊዮንን ብቻ ነው። ብሔራዊ ቡድኑ ባለፉት 14 ወራት ባደረጋቸው ግጥሚያዎች በአፍሪካ ዋንጫ ማጣሪያ ሴራ ሊዮንን አንድ ለዜሮ ሲያሸንፍ፣ በጋና በሜዳው ሁለት ለዜሮ ተረታል። በሜዳው ከኬንያ ጋር ባዶ ለባዷቻ ተለያይቶ ከሜዳ ውጪ ደግሞ 3 ለ0 ተሸንፏል። ለ2022 ዓለም ዋንጫ ቅድመ ማጣሪያ ሌሶቶን በደርሶ መልስ ጨዋታ በማሸነፍ የአፍሪካ ዞን ምድብን መቀላቀል ችሏል። የብሔራዊ ቡድኑ 2020 ኦሊምፒክ ማጣሪያም የአሰልጣኝ አብርሃም ቡድን በሶማሊያ ተሸንፎ የነበረ ቢሆንም በደርሶ መልስ ውጤት አራ ለአንድ በማሸነፍ ቀጣዩን ዙር መቀላቀል ችሎ ነበር። ሆኖም ከማሊ ጋር በሜዳዋቻ ተለያይቶ ከሜዳ ውጪ አራ ለ0 ተሸንፎ ሳያልፍ ቀርቷል። በወዳጅነት ጨዋታዎችን ቢሆን አልተሳካለትም። ከብሩንዲ ጋር አቻ ተለያይቶ በዩጋንዳ አንድ ለዜሮ ተረትቷል። በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ በሚሳተፉበት የአፍሪካ ሀገራት ሻምፒዮና ቻን የመካከለኛውና ምስራቅ አፍሪካ ዞን ማጣሪያ ጅቡቲን በሜዳቸውም ከሜዳቸው ውጭ የሚያሸነፉት ዋሊያዎቹ ከሩዋንዳ ጋር በሜዳቸው ተሸንፈው ባለፈው ቅዳሜ በተደረገው የመልስ ጨዋታ አቻ ተለያይተው ለቻን ሳያልፉ ቀርተዋል። በዚህም ብሔራዊ ቡድኑ ለሁለት ተከታታይ የቻን ውድድሮች ሳያልፍ ቀርቷል። አሰልጣኝ አብርሃም ውጤቱ ቢጠፋም በብዙ መለኪያዎች ብሔራዊ ቡድኑ እየተሻሻለ እንደሆነ ከጨዋታዎች በኋላ በሚሰጧቸው አስተያየቶች በተደጋጋሚ ተናግረዋል። በመጪው ጥር ወር ለሚጀመረውና በሀገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች ለሚሳተፉበት የአፍሪካ ሀገራት ሻምፒዮና ወይም ቻን ያለፉት ሀገራት ታውቋል። አስተናጋጇን ካሜሩንን ጨምሮ አስራ ስድስት ሀገራት በአራት ምድቦች ለሚፋለሙበት ቻን በሰሜን ዞን ሻምፒዮና ሞሮኮና ከሰባት ዓመት በፊት የዋንጫው ባለቤት የነበረችው ቱኒዚያ የካሜሩን ትኬታቸውን ቆርጠዋል። ከደቡብ ዞን ናሚቢያ ዛምቢያና ዙምባብዌ ከመካከለኛው ዞን ደግሞ ኮንጎና የሁለት ጊዜ የቻን አሸናፊዋ የኮንጎ ዴሞክራሲያዊ ሪፐብሊክ በውድድሩ ይካፈላሉ። ጊኒ ማሊና ቡርኪና ፋሶ ከምዕራብ ዞን አንድ ኒጀር እና ቶጎ ከምዕራብ ዞን ሁለት በቻን ውድድር ይፋለማሉ። ከመካከለኛውና ምስራቅ አፍሪካ ዞን ደግሞ ኢትዮጵያን የጣለችው ሩዋንዳ ታንዛኒያና ዩጋንዳ በካሜሩን ውድድር ተፋላሚ ናቸው። የኢትዮጵያውያን አትሌቶች በማራቶንና ግማሽ ማራቶን ድል ቀንቷቸዋል በዴሊ ግማሽ ማራቶን ፀሐይ ገመቹ ባለፈው ዓመት ያስመዘገበችውን የቦታውን ሬከርድ በማሻሻል አሸንፋለች። ኢትዮጵያውያኑ ፀሐይና የዓለም ዘርፍ የኋላው እስከ መጨረሻዎቹ ሜትሮች ድረስ ተፎካክሮ የነበረ ቢሆንም ግማሽ ማራቶኑ ሊጠናቀቅ ጥቂት ሜትሮች ሲቀሩት ፀሐይ የመጨረሻ ፍጥነቷን ተጠቅማ አሸንፋለች። የገባችበት አንድ ሰዓት ከስድስት ደቂቃ የቦታው ሬከርድ ሆኖ ተመዝግቧል። የዓለም ዘርፍ በአንድ ሰከንድ ተቀድማ ሁለተኛ፣ ዘይነባይ መር ደግሞ ሶስተኛ ወጥተዋል። በወንዶቹ ውድድር አንዱ አምላክ በልሁ ያለፈው ዓመት ድሉን ደግሟል። አንዱ አምላክ ግማሽ ማራቶኑን የጨረሰበት 59 ደቂቃ 10 ሰከንድ የግሉ ምርጥ ሰዓት ነው። ከአንዱ አምላክ 7 ሰከንዶች የዘገየው ሰለሞን በሪሁ ሁለተኛ ሲወጣ፣ ኬንያዊው ኪቢዮት ካንዲ ሶስተኛ ሆኖ ጨርሷል። ም ኢዲግቱ አዚሜሩ በአምስተርዳም ማራቶን ደግሞ ደጊቱ አዝመራው የቦታውን ሬከርድ በመስበር አሸንፋለች። ደጊቱ በማራቶን ለመጀመሪያ ጊዜ የተፎካከረች ሲሆን ከሰባት ዓመታት በፊት በመሰረት ኃይሉ ተይዞ የነበረውን የቦታውን ሬከርድ በአንድ ደቂቃ ከ43 ሰከንድ አሻሽለዋለች። ደጊቱ የመጀመሪያ ማራቶኗን በ2 ሰዓት 19 ደቂቃ 26 ሰከንድ በመሮጥ ስታሸንፍ የገባችበት ሰዓትም ከቀድሞዋ የማራቶን ሬከርድ ባለቤት ፓውላ ራድክሊፍ ቀጥሎ በመጀመሪያ ማራቶኗ ሁለተኛውን ፈጣን ሰዓት ያስመዘገበች አትሌት አድርጓታል። ሰዓቱ ፈጣን አይሆንም በሚል የቶሮንቶ ማራቶንን ያልሮጠችው ትዕግስት ግርማ በአምስተርዳም ማራቶን የግል ሰዓቷን ከ6 ደቂቃ በላይ በማሻሻል ሁለተኛ ወጥታለች። አዝመራ ገብሩ በሶስተኛነት ጨርሳለች። በወንዶቹ ውድድር ሰለሞን ደቅሲሳ ሁለተኛ ወጥቷል። የአውሮፓ እግር ኳስ በዘረኝነት መታመሱን ቀጥሏል። ከሳምንት በፊት በአውሮፓ ዋንጫ ማጣሪያ የቡልጋሪያ ደጋፊዎች የእንግሊዝ ብሔራዊ ቡድን ጥቁር ተጫዋቾችን በዘረኝነት መሳደባቸውን ተከትሎ ጨዋታው ሁለት ጊዜ ቆሞ ነበር። በሳምንቱ መጨረሻ ደግሞ በእንግሊዝ የጥሎ ማለፍ ዋንጫ አራተኛ ዙር ማጣሪያ የባለሜዳው ሐሪንጌ ቦሮ ካሜሩናዊ ግብ ጠባቂ ዳግላስ ፓጄታት በተጋጣሚው የዮቪል ደጋፊዎች የዘረኝነት ስድብ ተሰድቧል፣ የፕላስቲክ ጠርሙስ ተወርውሮበታል፣ እንዲሁም ተተፍቶበታል በሚል ጨዋታው ተቋርጧል። ጨዋታውን ያቋረጡት ሁለቱ ቡድኖች ተስማምተው ነው። ዛሬ የዘረኝነት ጥፋቱን ፈጽመዋል የተባሉ ሁለት ግለሰቦች በመርማሪ ፖሊሶች በቁጥጥር ስር ውለዋል። ትላንት በተካሄደ የጣሊያን ሴሪያ ጨዋታም የሳምፕዶሪያና የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ተጫዋቹ ሮናልዶ ቪየራ በሮማ ደጋፊዎች በዝንጀሮ ድምፅ ተጮሆበታል። ሮማ በትዊተር ገጹ ባወጣው መግለጫ ለዘረኝነት ጥቃቱ ይቅርታ ጠይቆ ጥፋተኛ የሆኑ ደጋፊዎችን ከክለቡ እንደሚያግድ እንዲሁም የትኛውንም አይነት ዘረኝነት እንደማይታገስ አስታውቋል። ሮማ ከዚህ በፊት በዘረኝነት ጥፋተኛ ሆኖ ያገኘውን ደጋፊውን ከክለቡ የህይወት ዘመን እገዳ አስተላልፎበታል። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት ይሆንላችሁ። አድማቸው ከበደን ለሳምንታዊ የስፖርት ቅንብሩ እናመሰግናለን። አድማጮች የተከታዩ የምሽቱ ቅንብር ሳምንታዊው ጤና ነው። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ። የካንሰር ሕክምና ይበልጥ ውጤታማና ኢላማውን የሚመታ የሆነ ጎጅነቱና የጎን ጥፋቱ እየቀነሰ መሆኑን ባለሙያዎች እየተናገሩ ናቸው። ወትሮ የሚታወቁትና ሲሰራባቸውም የኖሩት ዘዴዎች የደም ሕክምና ወይም ጨረር ወይም ሁለቱም ናቸው። በእነዚህ ዘዴዎች የሚሰጠው ሕክምና ጤናማ ሴሎችንም ለከፋ ጉዳት ያልተጋለጡትንም አብሮ ስለሚገድል የጎን ጉዳቱ የጎላና ሲስተዋልም የኖረ ነው። አንዳንዴ ቀዶ ሕክምናም እጅግ የተመረጠ አማራጭ ይሆናል። ስለዚህ ሦስቱም የሕክምና ዐይነቶች ተጣምረው የሚሰጧቸው ሕሙማን ቁጥርም ጥቂት የሚባል አይደለም። ካንሰር አዘሉ ዕጢ በደካማ ጨረሮች ከተለያዩ ጎኖችና በተለያዩ ማዕዘኖች ይመታል። ይህ አያያዝ የሚያስጨብጣቸውን ውጤቶች የተከታተሉትና የፈተሹት የኦሃዮ ዩኒቨርሲቲ አጠቃላይ ካንሰር ማዕከል ባልደረባዋ ዶክተር ጁሊያ ዋይት ምርመራቸውን ሰሞኑን ሲያጠናቅቁ ከፊል ጨረራም ባነሰ ጊዜ የተሻለ ህመምተኛውን ወደ ማገገም እንደሚያቃርበው ተናግረዋል። ባልደረባ ካሮል ፒርሰን አናግራቸው ነበር። የአምስት ቀናት አጭር ህክምና የሚያስገኘው ውጤት በሙሉ ጡት ላይ ከአራት እስከ ስድስት ሳምንታት ከሚሰጥ ጨረር ጋር እኩል ነው። የጆንስ ሃፕኪንስ ዩኒቨርሲቲው የህክምና ክፍል ባልደረባ ዶክተር ዊልያም ኔልሰን እንደሚሉት ደግሞ ሰውነት በተፈጥሮው ያለውን በሽታን የመከላከልና የመዋጋት አቅም ማጠናከርና መጠበቅ እንዲችል ለማድረግ የሚሰጠው ሕክምና ይበልጥ እየተሰራበት መሆኑንም አመልክተዋል። የተፈጥሮ በሽታ ተከላካይ የሰውነት ስርዓት የካንሰር ሴሎችን ማወቅና መለየት እንደሚችል አሁን ግልጽ ሆኗል ብለዋል ኔልሰን። እነዚያን ሴሎች አንዳች ልክ ያልሆኑ ወይም የተቃወሱ ፍጡራን አድርጎ እንደሚወስዳቸውም ታውቋል። ስለዚህ ያንን በሽታን የመከላከል ወይም የመቋቋም የተፈጥሮ ሥርዓትን ማበልጸግና ተጠናክሮ የካንሰር ሴሎቹን እንዲዋጋና እንዲያጠፋቸው ማስቻል እጅግ ጠቃሚ ውጤት ያስገኛል። ባለሙያዎቹ የያዙት ሌላ መላ የካንሰር ሴሎችን ዘረመል ማጥናትና መመርመር በእነዚያ ሴሎች ላይ ያነጣጠረና ነጥሎ ሊያጠፋቸው የሚችል መድኃኒት ለታካሚው መስጠት ነው። የፔንሲልቬንያ ዩኒቨርሲቲው አብራምሰን ማዕከል ባልደረባ የሆኑት ዶክተር ማሪያ ብራውዝ በዚህ ዘዴ ላይ አተኩረው ይሠራሉ። የዘረመል ምርመራና የተነጣጠረ ሕክምና ተብሎ ይታወቃል። እየተነጋገርን ያለ ነው። ቀድሞውንም ቢሆን እነዚያን ሴሎች የካንሰር ሴል ሊያደርጋቸው የቻለው ምንድን ነው ለሚል ጥያቄ መልስ ለማግኘት ወደ መሰረታቸው ሄደን ስለመፈተሽ ነው። ይህ ነው የተነጣጠረ ወይንም የታለመ ሕክምና ማለት። ከቪኦኤ ጋር በስካይፕ የተነጋገሩት ዶክተር ብሮዝ የሰው ህብለ በራሄ እንደየሰው የተለያየ የመሆኑን ያህል የእያንዳንዱ ህመምተኛ የካንሰር አይነትም እንዲሁ የተለያየ ነው ይላሉ። ያ ካንሰር የተፈጠረበትንና የሚኖርበትን ሁኔታ ማወቅ ሐኪሞቹ ለዚያ ሴል ተነጥሎ የተነጣጠረ ሕክምና እንዲሰጡ ያገዛቸዋል። የትኛው መድኃኒት ወይም ዘዴ በእውኑ ፍቱን ሊሆን እንደሚችል እንዲያውቁም ይረዳቸዋል። በዶክተር ብሮዝ ማብራሪያ መሠረት ጤነኞቹ ሴሎች አይነኩም፣ አይጎዱም። የጎን ጉዳት የሚያጋጥማቸው ሕሙማንና ታካሚዎች ቁጥርም በእጅጉ የቀነሰ ይሆናል። በነበሩን ሁለት ታካሚዎች ላይ የመድኃኒቱን መጠን በአንድ ደረጃ ዝቅ ባደርገው የጎን ጉዳቱ መጥፋቱ ብቻ ሳይሆን ሕክምናው በነበረው ሁኔታ ጠንካራነቱን እንደያዘ ይዘልቃል ብሮዝ እንደሚሉት። ሆኖም እንዲህ አይነቱ ሕክምና ለሁሉም ሰው የሚሰጥ አይደለም። አሁን ላለንበት ጊዜ ጉልህ ውጤት እያየን ያለነው ከካንሰር ህመማቸው ባልተፈወሱ እየተመላለሰ በሚያገረሽባቸውና ወደ ሌሎች የሰውነት አካሎቻቸው በተሰራጨባቸው ሰዎች ላይ ነው። ቀድሞ ተስፋ የሌላቸው እንደነበሩ የተነገራቸው ብዙ ታካሚዎቻቸው ዛሬም በሕይወት መኖራቸው ብቻ ሳይሆን ጤነኛ ሕይወት እየመሩ መሆናቸውንም ብሮዝ ይናገራሉ። ለምሳሌም በሕይወት ለመቆየት የቀረው ጊዜ ሦስት ወራት ብቻ እንደነበሩ የተነገረው ህመምተኛ ነበረኝ አሉ። ብቻ እንደነበሩ የተነገረው ህመምተኛ ነበረኝ። በደም ሕክምና እንኳን ሊድን የማይችል የካንሰር ዓይነት እንደሆነ ተነግሮት ነበር። አንዲት የአጥንትና የመገጣጠሚያ ህዋሳት ካንሰር የነበራት ታካሚም ነበረችኝ። የምትንቀሳቀሰው በወንበር እርዳታ ብቻ ነበር። የምትተነፍሰው ኦክሲጂን እየተሰጣት ነበር። በእኔ የህይወት ዘመኔ ልምድ እንዲህ አይነት ሁኔታ ላይ ያለ ህመምተኛ በሕይወት የሚኖር አንድ ዓመት ነበር። ከልጆቿ ጋር ጋራ ትወጣለች፣ ትወርዳለች። ከፊል ጨረራም ይሁን የሰውነትን የተፈጥሮ በሽታን የመከላከል ብቃት ማበልጥቀው ያምናሉ። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር በወቅታዊ ጉዳዮች ላይ ያተኮረ ቃለ ምልልስ ከኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ጋር ባለፈው ሳምንት ዘጋቢያችን ሙክታር ጀማል የጀመረው ቃለ ምልልስ ነው። የመጨረሻውን ክፍል እንሆ። በተለይ አቶ አዲሱ፣ አሁን የጥልቅ ተሐድሶ በኋላ ኢትዮጵያ በሪፎርም ውስጥ ከገባች በኋላ በጣም ብዙ ነገሮች ታስበው ነበር፣ ዜጎችም ብዙ ተስፋ ጥለው ነበር። አሁን ግን በብዛት የሚነሳው በየወረዳው በየዞኑ ኦህዴድ ነው አሁንም ያለው። ኦዲፒ እላይ ብቻ ነው ያለው፣ ወደ ታች አልደረሰም የሚል አይነት አስተሳሰብ፣ በመልካም አስተዳደር ስራዎች ላይ ያለ መጥገብ የሰዎቹ ጥያቄ አለ። አሁንም ይህም በተመለከተ ድርጅቱ የተመለከተው የመፍትሄ አቅጣጫ ያስቀመጠው ነገር አለው። እንግዲህ በተለይ ከመልካም አስተዳደር ከአገልግሎት አሰጣጥ አኳያ የነበረው ምሬት ህዝባችንን ወደ ትግል ካስገቡት ነጥቦች ውስጥ እንዳንድ መሰረታዊ ጉዳይ ነው። በፊት ዘርፍ በተለያዩ ከመንግስት በሚያገኛቸው አገልግሎቶች ባለመርካት፣ ጥያቄ በወቅቱ ያለመመለስ፣ ከዚህ ጋር ተያይዞ ያሉ ጭብጦች አንድ የመታገያ አጀንዳ ነው የነበረው። ይሄን ለመፍታት ዘርፈ ብዙ ስራዎች እየተሰሩ ነው ያለው። አሁንም የህዝቡን እርካታ አረጋግጠናል ብለን ከጠየቅን አላረጋገጥንም። በእርግጥ ይህንን ለማስተካከል እንደ ፓርቲ ይሄ ፓርቲ በጣም ትልቅ እርምጃ ነው የወሰደው፣ ሊቀመንበርና ምክትሎቹን ከመቀየር ጀምሮ እስከ ታችኛው የአመራር እርከን ድረስ በተለያዩ ጊዜያት በጥልቅ ተሐድሶ እንቅስቃሴው ሲገለጽ እንደነበረው በአስር ሺዎች የሚቆጠሩ አመራሮችን ከኃላፊነት የማንሳት ይህን እርምጃ ሁሉ ወስዶ በአዲስ በመተካት ሄደዋል። ያን ብቻ ሳይሆን የአገልግሎት አሰጣጥ፣ የመልካም አስተዳደር ችግሮችን የመፍታት ፕሮጀክቶችን በፍጥነት የመጨረስ ከዚህ ጋር ተያይዞ ያሉ ነገሮችን፣ የህዝብን እርካታ ለማምጣት በሚያደርገው ጥረት የተለያዩ የሪፎርም ስራዎች በሀገር አቀፍም በክልል ደረጃም እየተሰሩ ነው ያሉት። ይሄም ሆኖ አሁንም የህዝባችን የእርካታ ደረጃ ዝቅተኛ ነው። ይሄን ማድረግ የምንችለው ህዝቡን የመፍትሄ አካል አድርገን ተገቢውን ስልጠና ለአመራሮቻችን ለሲቪል ሰርቫንቶቻችን ሰጥተን ህዝብን ለማገልገል ነው የተቀመጥኩት፣ እኔ መስዋዕትነት ከፍዬ ይሄ ህዝብ መቀየር አለበት የሚል አስተሳሰብ ማምጣት ስንችል ስለሆነ ይሄንን ተገንዝበን አንደኛ የሪፎርም ስራዎቻችንን እናጠናክረን እንቀጥላለን። ሁለተኛ የአቅም ግንባታ ስራዎቻችንን እናጠናክረን እንቀጥላለን። ሶስተኛ ደግሞ ህዝቡ ጠያቂ ብቻ ሳይሆን በየአካባቢው ላለው የመልካም አስተዳደር የአገልግሎት ችግሮች፣ ሌሎች ተያያዥ የልማት ጥያቄዎችን የምላሽ አካል የመፍትሄ አካል ሆኖ እንዲንቀሳቀስ በማድረግ ያንን ማንቀሳቀስ የሚችል የፓርቲ እና የመንግስት ቁመና ፈጥረን መንቀሳቀስ አለብን የሚል ሀሳብ ነው ተወስዶ የተወጣው። ችግሮቹ ግን እንዳለ ግልጽና እሙን ነው ማለት። ምናልባት ሌላኛው ደግሞ ይሄ የመደመር ህሳቢ ላይ ኢህአዲግ ውስጥ ራሱ መግባባቶች የሉም የሚባል አሳሰብ አለ። ለምሳሌ በቅርብ ከህወሓት ቀደም ታጋዮችም አመራሮችም የሚሰማ ብሎም ደግሞ ይህ አለመግባባትና ከፍፍል ኦህዴድ ድረስ መጥቷል የመደመር እሳቤ ላይ ሁሉም የጋራ ተግባቦት የላቸውም የሚባል አነጋገሮች አሉ። ይህም በተመለከተ ድርጅቱ አንስቶ የተወያየበት ጉዳይ አለው። በእኛ ድርጅት የአመለካከትና የተግባር አንድነት ለማምጣት ተንቀሳቅሰናል። በአለፉት አንድ አመት ተኩል ጊዜያትን በሰራናቸው ስራዎች ውስጥ በዚህ እንቅስቃሴ ያመጣናቸው ለውጦች አሉ። አሁን የለውጡ ጉዞ የለውጡ እንቅስቃሴ በተፈጥሮ በጣም ፍጥነት ያለው በመሆኑ ያንን ተገንዝበው ተመሳሳይ ገጽ ላይ ሆኖ ጊዜው የሚፈልገውን ከባድ ተልእኮ የመሸከም ትከሻ አዳብሮ ሁሉም በተመሳሳይ ሁኔታ ስራ ተከፋፍሎ ተጋግዞ ከመሄድ አኳያ ያለውን ክፍተት ነው። እንደ ክፍተት የአመለካከትና የተግባር አንድነት ልዩነት አለ ብለን የገመገም ነው እንጂ በመደመር እሳቤ ላይ የኦዲፒ የማዕከላዊ ኮሚቴ አባላትም ሆኑ በየደረጃው ያሉ የአመራር አባላት ስልጠናም ሲሰጥ ነበረ፣ ውይይትም ሲደረግ ነበረ። የመደመር እሳቤ ላይ የሀሳብ ልዩነት የለም ማለት ነው በሌሎች ብሔራዊ ድርጅቶች እንግዲህ እንደሚታወቀው በአብዛኛዎቹ የተቀበሉት አሉ፣ ያልተቀበሉም ሊኖሩ ይችላሉ። የመደመር ፍልስፍና ከመነሻውም ራሱ ፍልስፍናው ኢምፖዝ የሚደረግ አይደለም ማለት ነው። እንደ ከዚህ በፊቱ ይህን ትቀበላለ ይህን ካልተቀበልክ ጠፋለ የሚል እሳቤ የለውም። ያልተቀበሉ ወገኖቻችን ምናልባትም እሳቤው በፊት ከነበረው ስንመራበት ከነበረው መስመር ምን የተሻለ ነገር አለው የሚለውን በደንብ መርምረው፣ መጽሐፉም ሲወጣ አንብበው ተገንዝበው ለዚች ሀገር ለሁሉም የኢትዮጵያ ሕዝብ ከዛም አልፎ ደግሞ ፍልስፍናው መነሻው የሰው ልጆችን መሰረታዊ ፍላጎት፣ የሰው ልጆችን የነጻነት ፍላጎት፣ የሰው ልጆችን የክብር ፍላጎት የማሟላት እነዚህን ደግሞ ለማሟላት አንዱ ከሌላው ሳይቀድም፣ ተያይዞ ተሳስሮ ከነበረን ድክመት ተምረን ባለፈው የተሰሩ ስህተቶችን የማረም አሁን ደግሞ ባሉ ነገሮች ላይ የተሰሩ መልካም ነገሮች ላይ እነዛን እንደ ውረት ወስዶ እንደ መነሻ ወስዶ እዛ ላይ የመገንባት በአጠቃላይ የመጪውን ትውልድ መልካም ነገር የማውረስ የመጪውን ትውልድ ጥቅምና መብት የማስከበር እሳቤ ይዞ የተነሳ ስለሆነ ሲገነዘቡት ወደዚህ ይመጣሉ የሚል ሀሳብ ነው ያለን። ስለዚህ ያሉ ልዩነቶች ቢኖሩም እንደገና ደጋግሞ የመወያየት በሀሳብ የመከራከር ሀሳቡን ደግሞ ካልተቀበሉ የተሻለ ሀሳብ የሚመጣ ከሆነ በዛ ሀሳብ ላይም እየተወያየን ዲሞክራሲያዊ የሆነ መንገድ መቀጠል እንችላለን። ይሄ ለውጥ ስለሆነ ፈጣን የለውጥ ሂደት ስለሆነ ለውጥ በተፈጥሮ ደግሞ የሚቀበለው ይኖራል፣ የማይቀበለውም አካል መፈጠሩ አይቀርም። ያ ሲባል ግን እኛ ለውጡን ባለመቀበል ሰው ፈርጀን ከዚህ በመለስ ያለው ከእኛ ጋር አይደለም ወደሚል አንሄድም። ቀጣይ ግንዛቤ ማስጨበጫ ነገሮች፣ ጉዳዮችን የመድረኮችን እንፈጥራለን፣ ክርክሮችን እንፈጥራለን። የተሻለ ሐሳብን ከመጣ በተሻለ ሐሳብ የመገዛትና በተሻለ ሐሳብ ይህን ሀገር እስከጠቀመ ድረስ ሕዝባችን እስከጠቀመ ድረስ በዛ የመሻገር ሐሳቤ ነው ያለንና ከዚህ በመለስ ብለን በርዘክተን የምንቀመጠው ነገር የለም። ፈጥሯዊ ነው ብለን ነው የምንወስደው። ይሄንን ማለት ነው። የፓርቲ ሪፎርምን በተመለከተ ደግሞ ሁለት የተለያዩ ነገሮች ያሉ ይመስለኛል። ለምሳሌ ከዚህ ቀደም አጋር ድርጅት የሚባሉ እንደነ ሶማሌ ክልል፣ አፋር ክልል፣ ቤኒሻንጉል እንደዚያውም ደግሞ ጋምቤላ መጥተው እኩል ኢህአዲግ ይሁኑ የሚል የፍትሃዊነት ጉዳይ ከዚህ ቀደም የሐዋሳ ጉባኤ ላይ መነሳቱ ይታወሳል። ሌላኛው ጎን ለጎን እየተነሳ ያለው ደግሞ ኢህአዲግ የሚባለው ድርጅት እናት ድርጅት ነው። ሌሎች አራት ድርጅቶች ከስሩ ነበረው ህወት፣ ኦዲፒ፣ አዲፒ እና ደቡብ በተመለከተ ማለት ነው አሁን ይሄ ይቀርና አንድ ድርጅት ይሆናል። የሚባለው እሳቤ በቅርብ በብዛት እየተቀነቀነ ይመጣል። ይህ ደግሞ ወደ አህዳዊ ስርዓት የሚወስድ ነው። የብሔር ብሔረሰቦችን የራሴ ማስተዳደር እና የራሳቸውን በራስ የመወከል እድልንም ይነፍጋል የሚሉ ሀሳቦች አሉ። በተለይ ሁለተኛው ላይ ምንድን ነው የተወያየው? ድርጅቱ እቺ ሀገር በተፈጥሯ ህብረ ብሔራዊ ናት። የባህል፣ የማንነት፣ የቋንቋ ብዝሃነት ያለባት ሀገር ናት። መኖሩ ብቻ ሳይሆን እነዚህ ልዩነቶች እነዚህ የብዝሃነት ጉዳዮች ምላሽ ባለማግኘታቸው በሀገራችን ታሪክ አንዱና መሰረታዊ የመታገያ አጀንዳ ሆኖ በርካታ መስዋዕትነት ያስከፈለ ጉዳይ ነው። ከዚህ በመነሳት አንድ ስልጣንን ይዞ ፕሮግራሙን፣ አላማውን፣ የህዝብን የትግል አጀንዳ ለማራመድ ቀሳቀስ ፓርቲ ይሄን ጥያቄ ደፍቄ አፍኜ ህብረ ብሔራዊነትን ፌዴራላዊ ስርዓትን አስቀርቼ በአህዳዊ ተክቼ እጓዛለሁ ብሎ የሚያስብ ከሆነ ቅዠት ካልሆነ በስተቀር በኢትዮጵያ ተጨባጭ ሁኔታ የሚቻል አይደለም ማለት ነው። የፓርቲ ውህደት፣ የፓርቲ አደረጃጀት ማለት አንድ ፓርቲ የያዘውን አላማ የያዘውን ፕሮግራም ለማሳካት የሚጠቀምበት ታክቲክ ነው። ስለዚህ አሁን ከዚህ በፊት የነበረው የኢህአዴግ አደረጃጀት የነበረባቸውን ችግሮች ጥናቱ ዘርዝሮ ባስቀመጠው መሰረት አሁን ያለውን የህዝቡን የለውጥ ፍላጎት መሸከም እንደማይችል ግንዛቤ ውስጥ በማስገባት ከዛም አልፎ ደግሞ አግላይነቱ መቀየር እንዳለበት በጽኑ በማመን አጋር ተብሎ የተቀመጡ ድርጅቶች ምናምን የሚል ምክንያት ይቀርባል። ያም ሆኖ ግን አፋር ያለው አርብቶ አደር የኢህአዴግ ማህበራዊ መሰረት አይደለም። ሶማሊያ ያለው አርብቶ አደር የኢህአዴግ ማህበራዊ መሰረት አይደለም። ጋምቤላ ያለው የኢህአዴግ ማህበራዊ መሰረት አይደለም። ኦሮሚያ እና ደቡብ ውስጥ ያለው አርብቶ አደር ደግሞ በጣም በሚቃረን መልኩ የኢህአዴግ ማህበራዊ መሰረት ሆኖ ግለሰቦች የኢህአዴግ አባል ነው የሚንቀሳቀሱበት ሁኔታ ነው ያለው ማለት ነው። አሁን አንዱ የሚመልሰው አደረጃጀቱ የሚመልሰው እነዚህን ድርጅቶች በኢህአዴግ ፕላትፎርም ከነበረው አጋርና ዋና ድርጅት ከሚለው አካሄድ አስወጥቶ ሁሉም የሚወከሉበት ሁሉም ኢትዮጵያን የሚመስል ከጫፍ ጫፍ ሁሉን ያሳተፈ አደረጃጀት የመፍጠር ነው ማለት ነው። ሙሉ በሙሉ አጽድቆታል። ይናሳብ በሙሉ ድምፅ ነው ያጽድቁ። አቶ አዲሱ አረጋ የኦዲፒ ማዕከላዊ ጽህፈት ቤት ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኖ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ። እኔም አመሰግናለሁ። አድማጮች፣ አሁን የማጠቃለያ ዜና እናሰማለን። ካናዳ ዛሬ አዲስ ጠቅላይ ሚኒስትር ትመርጣለች። ለአንድ ዓመት ያህል ያገለገለውን ሊበራል መንግስትን በማስወገድ አደጋ ላይ የሚጥል ከባድ የምርጫ ዘመቻ ተካሂዷል። የ47 ዓመት ዕድሜው ጠቅላይ ሚኒስትር ጃስትን ትሩዶ ከአራት ዓመታት በፊት ሚተው ነበር። በአስር ዓመታት ውስጥ የመጀመሪያውን ሊበራል መንግስት ለመምራት ችለው ነበር። በአስተዳደራቸው ወቅት ለነፃ ንግድ ለብዝሃ ዓለም ዙሪያ ያሉት ሊበራሎች ድጋፍ አግኝተው ነበር። ይሁንና እንደ አውሮፓ አቆጣጠር በ1990ዎቹና በ2000ዎቹ ዓመታት ውስጥ ፊታቸውን ጥቁርና ቡናማ ቀለማት የተቀቡባቸው ቢያንስ ሶስት ምስሎች መውጣታቸው ችግር አስከትሎባቸዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በሃዱ ራዲዮ ኤፍ ኤም 94.3 የሚያዘጋጀውን የምሽቱን ስርጭት እዚህ ላይ ያበቃ። ትግርኛ ስርጭት ይቀጥላል። እኛ በኩል ሰላም ደህና ደሩ።